የሽምብራው ጥርጥር የዛፎቹ ፍሬ የትንቢቱ ዱር የተዛለኝ ሀገሬ የሽምብራው ጥርጥር የዛፎቹ ፍሬ የሽምብራው ጥርጥር የዛፎቹ ፍሬ የትሜትም የትም ዞሬ ትዛለኝ ሀገሬ። የዛሬ ሳምንት ከዚህ ዓለም በሞት የተለዩን የማሲንቆ ሊቅ የጌታ መሳይ አበበ ዘመን ተሻጋሪ ከሆኑ የባህል ሙዚቃ ጨዋታዎቻቸው በግንባር ቀደምነቱ የሚታወቀው ሙዚቃ ነው። ዳገት ቁልቁለቱን ስንኖጣ ስንወርድ ናግድ ላሞች ናግድ፣ ያ ሁሉ ቀረና ቁም ነገር መጣና፣ ቁም ነገር መጣና፣ ትምህርት የገባን ታቡልና ጠና ፊደልና ጠና። ጤና ይስጥልኝ አድማጮች እንደምን አመሻችሁ። ረዘም ላለ ጊዜ ታመው አልጋ ላይ የከረሙት ሁለገቡ ከያኒ ጌታ መሳይ አበበ የጥበብ ገበሬም በመባል ይታወቃሉ። ረዘም ላለ አመታት አብረዋቸው የሰሩት የሙያ አጋራቸው የዋሽንቱ ንጉሥ ዮሐንስ አፈወርቅ ከጌታ መሳይ ጋር ሙሉ እድሜያቸውን አብረው እንደነበሩ ገልጸውልናል። ከ59 ዓ ም ጀምሮ አብረንን በ1959 ዓ ምህረት ክሬቲቭ አርት ሴንተር እየተባለ የሚጠራው ዩኒቨርሲቲ ውስጥ አሁን ባህል ማዕከል የሆነው እዛ ውስጥ ስቀጠር አብሮ ነበር። እዛው ነበረ እሱ ይቀድመኛል። ंगजी हम शाहिर እሱ ሀገር ፍቅር ገባ። ከዛ ደግሞ እኛ በስልሳ አንድ ዓመተ ምህረት አሜሪካን ሀገር ሄድን። ኦርኬስትራ ኢትዮጵያ ማለት ነው። እሱ ሀገር ፍቅር ሆኖ ከዛ ተመልሰን መጣንና በስልሳ ሶስት ዓመተ ምህረት እኔ ደግሞ እዛው እሱ ጋር ሀገር ፍቅር ገባው። ከዛ አብረን እንግዲህ ኬንያ ሁለት ጊዜ ሄድን፣ ሱዳን አንድ ጊዜ ሄድን። ከዛ በስልሳ አምስት ዓመተ ምህረት እኔ ተመልሼ ወደ ኦርኬስትራ ኢትዮጵያ ተመለስኩ። ከሀገር ፍቅር ለቅቄ ማለት ነው። በስልሳ ስምንት ዓመተ ምህረት ወደ አዲስ አበባ ማዘጋጃ ቤት ቲያትርና ባህል አዳራሽ ኦርኬስትራ ኢትዮጵያ ተጠቃልን ወደ ማዘጋጃ ቤት ከዛ ያው ለውጡ እየጠነከረ እየበረታ ሲመጣ እንግዲህ ምንም አማራጭ የለም። ወደ ወዳጅ አገቦችም በመጓዝ ናይጄሪያ ሌጎስ በስልሳ ዘጠኝ ዓመተ ምሕረት አብረን ሄድን። ተውጥ አተን ጋሽ ጌታ መሳይ ከሌሎቹም ሙያተኞች ጋር አብረን ናይጄሪያ ሌጎስ ሄድን። እንደገና በስልሳ ዘጠኝ በዛው በክረምቱ ሶቪየት ኅብረት፣ ራሽያ፣ ሪፐብሊክ፣ ጀርመን አብረን ከአርቲስት ጌታ መሳይ ጋር ሄድን። እንደገና በሰባ ስምንት ዓመተ ምህረት እንዲ ተውጣተን ባህሉ ጣሊያን ሀገርና ወደ ከጣሊያን ሀገር ሮምና ሚላን ሄደን ሰርተን መጣን። አብረን ከዛ ስልሳ ስምንት ዓመተ ምህረት ግንቦት አስራ አራት ቀን ሐሙስ ቀን ግንቦት አስራ አራት ጉባኤ አዳራሽ የስብሰባ አዳራሽ ውስጥ ተመርጠን ጉባኤ አዳራሽ ለጥናት ገባን። የምንም አደይ አበባ የሚባል የባህል ቡድን ነው የተባለው። በኋላ ስሙ ተቀየረልሽና ዘጠኝ ወር ከዚያ ከተለማመድን በኋላ ህዝብ ለህዝብ ኢትዮጵያ ተብሎ ወደ አውሮፓ አብረን ሄድን። እዛ እየዞር ነው ወደ አራት ወር አውሮፓን ዞረን ያው ተመልሰን ወደ አዲስ አበባ ወደ ኢትዮጵያ ገባን ማለት ነው። አብረን እንለያይ ማለት ነው። አሁን ሰማኒያ ዓመተ ምህረት እዛው አዲስ አበባ የሆኑ አንዳንድ ዝግጅቶች ሲዘጋጁ አብዮታዊ የሆኑ በዓላቶች ሲዘጋጁ አብረን እየተመረጥን አብረን የምንሰራው እና በሞት እስከተለየኝ ድረስ አልተለያየንም ነበር። እንግዲህ እኔ ጋር የነበረው ግንኙነታችን ይህን ይመስላል። የመሰንቆ ሊቅ ጌታ መሳይ አበበ በሀገር ፍቅር ቲያትር ቤት ከአስር በላይ በሚሆኑ ቲያትሮች ላይ ተውነዋል። የአቤ ጎበኛ የደካሞች ወጥመድ፣ የብርሃኑ ዘሪ እንዲሁን፣ የለውጥ አርበኞች እና የጌታቸው አብዲ ስንታየው ቲያትሮች ተጠቃሽ ናቸው። ከሰላሳ ስምንት ዓመት በላይ በአገር ፍቅር ባገለገሉበት ዘመን ጌታ መሳይን በቅርበት ያወቋቸው በአሁን ወቅት የይወደ አቢሲኒያ ሙዚቀኞች መሪ አቶ አዱኛ ቸኮል ጌታ መሳይ አበበ ይላሉ እን ጌታ መሳይ ሆች ማሲንኮ ይጫወታል። ዋን ባንድ የሚሉ አንድ ብቻውን ማለት መሰንቆን ይዞ ይዘፍናል። እንደገና ኦርኬስትራ ይጫወታል። እንደገና በድምፅ ይጫወታል። ዜማ ግጥም ይደርሳል። ተዋናይ ነው። መሪ በጣም በጣም ብቁና ምርጥ አክተር ነው። በጣም ዝም ብሎ ሙዚቀኛ ብቻ አይደለም። ጌታ ትልቅ ቲያትሮችን በሀገር ፍቅር ቲያትር ቤት ውስጥ ተጫውቷል። በመሪ ተዋናይነትን አሁን ለምሳሌ አሁን እነዚህ ትልቅ የሚባሉ ቲያትሮች በአቶ ዩል ጊዜ ሲሰሩ የነበሩ በተለይ እነዚህ አይነት ትልቅ ድራማዎች በቲያትር ቤት ውስጥ ይሄ ሁሉ እንግዲህ ሙዚቃም እየሰራ ቲያትር የሚሰራ ተመልከች እና ደግሞ የተዋጣለት ነበር። በተፈጥሮ ተክለ ሰውነቱ በጣም በጣም ይሄ ምንድን ነው የምንለው እኛ ግርማ ሞገስ አሉ የምንለው ሰው አላለ ባበሻ በቃ መሰም ሲቆም፣ እውነቴን ነው የምነግርሽ፣ እንደው ዝም ብሎ ሲቆም እንኳ ራሱ ማንንም የሚያስደስት ሰው የነበ የነበረ ነው። ጌታ መሳይ እና ሁለ ገብ ነው በአጠቃላይ ዚቀኛ ነው፣ ድምፃዊ ነው፣ ደራሲ ነው፣ ተዋናይ ነው። ጌታ መሳይ ለሙያው ከፍተኛ ስነ ምግባር አለው እኛንም ያስተማረ ነው ብለውኛል። እንግዲህ ጌታ መሳይ በጣም ብዙ የሚለዩት ነገሮች አሉት። በተለይ ለሙያው የነበረው ዲስፕሊን ለሙያ የነበረው ስነ ምግባር ማለቴ ነው በጣም ትልቅ ነበረ። እኛንም በዛ ዙሪያ ነበር የሚቃኘን። ለመሰንቆ የነበረው ፍቅር በጣም ትልቅ ነበር። መሰንቆውን በጣም በክብር እና በጥንቃቄ ነበር የሚይዘው በሀገር ፍቅር ትያትር ቤት ውስጥ በቅድም ባሳለፋቸው ጊዜያቶች ሁሉ ጠዋት በቲያትር ቤት ግቢ ይገባል። ማታ ነው የሚወጣው። በአጠቃላይ በኢትዮጵያ ባህል ሙዚቃ በሀገር ፍቅር ቲያትር ቤት ውስጥ ስንሰራ ከነበርን ሙዚቀኞች ውስጥ እንደምናስታውሰው በኃላፊነት በነበረበት ሰዓት እያንዳንዱን ነገር ያሳየን ነበር፣ ይመራን ነበር። ቅድም እንዳልኩት ግን በተለይ አንድ አንድ ሙያ ወይም አንድ ጥበብ ሊመራ የሚችለው ስነ ስርዓት ሲኖር በሚል በስነ ስርዓት ዙሪያና በሙዚቃ ጨዋታ ዙሪያ ላይ ከፍተኛ ትኩረት ይሰጥ የነበረ ሙያተኛ ነበር። እኔ በጣም ከማደንቅለት ነገር በተለይ መሰንቀውን አላግባብ የሚነካበት ሰው ወይም ደግሞ አላግባብ መሳሪያው የትም ቦታ ጥሎ የሚያነሳን ሙዚቀኛ በጣም በሀይለኛ እና በዲስፕሊን ዙሪያ እስከ ቅጣት ድረስ ያደርስ ነበረ እና በተለይ ቅድም እንዳልኩት ብዙ ሙዚቀኞችም የእሱን አሪያ ተከትለን ዛሬ እንድኖር ካደረጉን ሰዎች መካከል ጌታ መሳይ ነው አንዱ። ስለ መሰንቆስ ምን ያጫውቱኛል? መሰንቆ እንደምናውቀው ከአንድ ሳጥን ወይም ደግሞ እንጨት ነገር ተሰርቶ ነው የሚመጣው። ከዛ በኋላ ወደ ድምፅነት ለመቀየር ጭራ የሚባል ነገር አለ። ያ ጭራ እንደሚታወቀው ከፈረስ ነው የሚገኘው። ከፈረስ ከመጣ በኋላ ወደ ሳጥኑ አምጥቶ ወደ ድምፅ ለመቀየር የራሱ ሂደቶች አሉት። ያንን ሂደት ጌታ መሳይ ግን በጣም በሚገርም ሁኔታ ነበር። ያንን የፈረስ ጭራ አጥቦ በሥነ ሥርዓት ነቅሞ ገምዶ በአፉ ነበር። በአፉ ነበር። በእጁ አጥቦ በአፉ ሁሉ ያጥበው ነበረ። ይህን በዓይኔ ያየሁትን ነገር ነው የምናገረው። ይሄን ያህል ነበረ ለሙዚቃ የነበረው ፍቅር፣ ለመሰንቆ የነበረው ፍቅር ይሄን ያህል ነበር። በአንድ ቀን ገምቶ በአንድ ቀን አይደለም። ከሳምንት በላይ ከአስራ አምስት ቀን በላይ ለመቃኘት ያን የሚፈልገውን ድምፅ እስኪመጣለት ድረስ ጠዋት ጠዋት ቁጭ እያለ ፀሐይ የሞቀ መሰንቆውን እያገላበጠ በጥርሱ ቅድም እንዳልኩት በጥፍር መቆጫ እየለቀመ አሁን ይህን ስናገር በተለይ ሙዚቀኛ የሆኑ ሰዎች በጣም ይረዱኛል ብዬ ነው የማምን። ጌታ መሳይ እንግዲህ ባለትዳር ነበሩ፣ ልጆች እንዳሏቸውም አውቃለሁ። ጌታ መሳይ የአስር ልጆች አባትና የአስራ ስምንት የልጅ ልጆች ያየ ነው በትዳር አብሮ ተጠብቆ ለረዥም ጊዜያት በትዳር ተጠብቆ የኖረ ሰው ነው። አንጋፋው የዋሽንት ባለሙያ ዮሐንስ አፈወርቅ ጌታ መሳይ አበበ የመሰንቆ ብቻ ሳይሆን የትዝታም ንጉሥ መሆናቸውን ይገልጻሉ። ጌታ መሳይ አበበ የመሰንቆ ብቻ አይደለም የትዝታው ንጉሥ ነው የሚባለው ትዝታን በተለየ አድርጎ ነበር የሚጫወተው። ውነ ለመናገር መሰንቆማ ያው ህይወቱ ናት። መሰንቆን ሲያስቀምጣት አያምናትም። በእውነት መሬት አያስቀምጣትም። ወንበር ላይ ነው የሚያስቀምጣት። ሌላም ሰው መሰንቆን ምንገ እንደው ጣል አድርጎት ሲወጣ አጋድሞት መሬት ይቆጣል። እንዴት እንጀራህን ይጽረት ይሄዳለህ። ቲያትርም ይሰራ ነበረ። ተስፋ የገሰሰ አንድ የለጥ አውራ ሀዋርያት የሚባል ቲያትር ደርሰው እዚያም ጋር አባሹ ብየኑን የሰራው ብዙውን ስራ በሚሰጠው ጊዜ ጥሩ አድርጎ የተሰጠውን ስራ ላይ የሚያውል ተግባር ላይ የሚያውል ታላቅ ሰው ነበር።

ጋሽ ዮሐንስ እንግዲህ ጌታ መሳይ አበበ ታመው አልጋ ላይ ከዋሉ ዓመታት ማለፉ ነው የተሰማው። ስለዚህስ ምን ይነግሩኛል? የሚገርሙሽ እንዳመቤት በእውነት እንግዲህ ያው መጀመሪያ ኦፔሽን እንደሆነ ህንድ ሀገር ቢያንስ ወደ አስራ አራትና አስራ ሶስት ዓመት ሳይሆን ይቀራል ከዛ የመጀመሪያውን ኦፕሬሽን አድርጎ እንደመጣ ደህና ነበረ። ግን እየቆየ እየቆየ ይሄ የጭንቅላት እጢ እያደገ ይሄዳል የሚባል አባባል አለ። እንግዲህ አባባሉ ነው የምንሰማው፣ የሙያው ሰዎችም ስላልሆን በዚህ በኩል ማለት ነው። ከዛ እየደከመው ሲመጣ ይገርምሻል፣ ቤት ውስጥ ሆኖ መቆም ሁሉ ያቅተው ነበር። ከዛ ልጆቹም ሰበሰቡሁና እንግዲህ ይሄ ሰውዬ እንደዚህ ሆኖ ማየት የለብንም የህክምናውን ጉዳይ አይተናል፣ አሁን ጠበል እንድንወስደው ብዬ ተነጋገርንና እውነትም ውሃ ሲጠጣ እጁ በጣም ይንቀጠቀጠው ኪዳነ ስለወሰድ ነው እውነትም እዛ ጸበልም እየጠጣ እንዲሁ እጁ እየተንቀጠቀጠ አይችልም ነበር። ከዛም ጸበልም እየተደገፈ ነበር የሚጠመቀው። ከዛ በእውነት እውነት ለመናገር ያው እንደው ለታቦት አይዋሽም ያን እምረት ጸበል በእውነት ፈወሰችው። ጸበሉንም ራሱን ችሎ መጠጣት ጀመረ። ጸበልም ራሱ ገብቶ መጠመቅ ጀመረ። ከዛ በኋላ እንዲያውም በእግሩ ውጭ ድረስ እየሄደ ቤተክርስቲያን ቅድስተ ማርያም አካባቢ ነው ቤቱ። ቅድስተ ማርያምም እየደረሰ አንዳንዴም በእግሩም ቀስ እያለ መስሪያ ቤትም እየደረሰ ይመጣ ነበረ። ከዛ ቀስ በቀስ ቀስ በቀስ ደግሞ እንደገና ይኸው እያደገ እየመጣ አምመው ወደ ዛው ጀርመን ለሁለተኛ ጊዜ ተልኮ ሁለት ጊዜ ተከፈተ። ከዚያም እንደገና እየደከመ ሲመጣ ትንሽ በጎ ነበረ። ምን ይልኮ እንደገና ለሶስተኛ ጊዜ ጭንቅላቱ ተከፈተ ነው የሚባለው። ከዚያ እንግዲህ አሁልሽ እየደከመ መጣ። በቃ ይኑ ያህል እንጂ መናገር አይችልም፣ መቆም አይችልም እና አሁልሽ በእንደዛ ነው። የዛሬ አስራ ሁለት አመት ነው እንግዲህ በደንብ የጀመረው እመሙ እና አሁን የበለጠ የባሰበት አራት አመቱ ነው። የበለጠ በዚህ ሁኔታ ነው ጋሽ ዮሐንስ ለጌታ መሳይ ያበበ የምስጋና ዝግጅት ከተደረገ ከሶስተኛው ቀን በኋላ ማረፋቸው ነው የተገለጸው። ልክ ነሽ ልክ ነሽ። መቤት ደግሞ ሚገርበሽ ባለፈው አስራ አምስት ቀን ሐሙስ ዝክረ ተዘጋጅቶ የሱ የህይወት ታሪክ ባህል ቢሮ ይባላል። የድሮ ቴሌቪዥን ጣቢያ የነበረበት ማዘጋጃ ቤት እዛ ያለ ማስታወቂያ ቢሮ ይባላል፣ ባህልና ማስታወቂያ ቢሮ እንደገና። አሁን ደግሞ የስብሰባ አዳራሽ የተከፈተ አለ፣ ወደ ተፈሪ መኮንን ትምህርት ቤት ወደ ላይ ከፍ ብሎ እዛ ውስጥ ነው የተዘጋጀው። ሐሙስ የዛሬ አስራ አምስት ቀን እዛው አብረን የእሱን ታሪክ እየተናገርን ስለ እሱ ስራ ወዳድነት፣ ቅድም ያጫወትኩሽን በሙሉ እኔም የድርሻዬን ተናገር። ሌሎቹን በሙሉ አስተያየቱን ሰጡ። በእውነት ለመናገር ቅዳሜ ዕለት የሚገርምሽ፣ ቅዳሜ ነው ያረፈው። የሚገርም ታምር ነው ቅዳሜ ያረፈ እሁድ كبر راسكى كيلو الله من ጌታ መሳይ አበበ ቻርልስ ሱቱን የተባለ ታዋቂ አሜሪካዊ ሙዚቀኛን መሰንቆ አጨዋወት አስተምረዋል። በመሰንቆ ሰሜን አሜሪካ፣ አውሮፓና አፍሪካ በመዘዋወር የኢትዮጵያን የባህል ሙዚቃ በዓለም አቀፍ ደረጃ ያስተዋወቁ አንጋፋ ድምፃዊ፣ የሙዚቃ መሳሪያ ተጫዋችና ተዋናይ ነበሩ ሚያዝያ 8 ቀን 2008 ዓ ም በ72 ዓመታቸው ከዚህ ዓለም በሞት ተለዩ የዝግጅት ክፍላችን ለቤተ ዘመድ ወዳጅ ጓደኛ ሁሉ መጽናናትን ይመኛል ነፍሲ ማር ለዝግጅቱ አዜብ ታደሰ ነኝ ጤና ይስጥልኝ